ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ በወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። ሱስ እንደ ህመም ይፈረጃል። መቼ ነው ህመም ነው የምንለው? ምን ደረጃ ላይ ሲደርስ ነው የሚለው በጣም ጥሩ ጥያቄ ነው። አንዱ ከማንኛውም ነገር በላይ የህይወታቸው ዋነኛ ነገር የሚሆንበት ደረጃ ላይ ሲደርስ ማህበራዊ ጉዳይንም የራስ እንክብካቤንም ስራንም ያሸነፈና ከዛ የበለጠ ነገር ሆኖ ሲታይ ህመም ነው ብለን እንወስደዋለን። ዶክተር አታላይ ዓለም በአዲስ አበባ ዩኒቨርሲቲ ህክምና ትምህርት ቤት የአእምሮ ህክምና ፕሮፌሰርና ተመራማሪ ናቸው። ሱስ አንጎልና በባህሪ ላይ የሚያሳድረው ተጽዕኖ በሐኪሙን ይጠይቁ የምንዳስሰው ርዕስ ነው። ለምሽቱ ጤና ስትልን ክቡራትና ክቡራን አድማጮች የዛሬ ሐሙስ መጋቢት 11 2016 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉ አከበደ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ለቴክኒክ ምህንድስና ኦድሬስ ርገስ አብረናለ አድማጮች አሁን ለቀዳሚው ሰዓቱ የዓለም ዜና፣ ሰለሞን አባተ። ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። እነሆ የሰዓቱ የዓለም ዜና። የዩክሬን ግዛት አካል ሆና የቆየችውን ክሪሚያን ሩሲያ የግዛቷ አካል የሚያደርግ ይፋ አዋጅ በማውጣቷ ምክንያት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በሩሲያ ላይ አዳዲስ ማዕቀቦች መጣላቸውን ማምሻውን አስታወቁ። ውሳኔያቸውን በዋይት ሀውስ ቤተ መንግሥት ቅጥር ግቢ ውስጥ በሰጡት ጋዜጣዊ መግለጫ ይፋ ያደረጉት የአሜሪካው ፕሬዝደንት የጥቁር ባህሯን ልሳነ ምድር ሩሲያ በኃይል እንድትይዝ በወሰደችው እርምጃ ውስጥ ተሳትፈዋል የሚባሉ ተጨማሪ ግለሰቦችን በማዕቀብ ውስጥ ማካተታቸውን ተናግረዋል። ሞስኮ በዩክሬን ላይ ወስደዋለች ላለችው እርምጃ ዩናይትድ ስቴትስ በሀያ አንድ ግለሰቦች ላይ የጉዞ እገዳና የገንዘብ ነክ እንቅስቃሴዎቻቸውም ላይም ቀደም ሲል ማዕቀብ ጥላ ነበር። ከተናጠል ግለሰቦች በተጨማሪ እንደ ሀገርም የሩሲያን ምጣኔ ሀብት በሚነኩ ተጨማሪ ማዕቀቦች ላይ እያሰቡ መሆናቸውን ሚስተር ኦባማ አመልክተዋል። በእጅጉ አስግቶኛል ላሉት የሩሲያ እርምጃ የጋራ ምላሽ ለመስጠትም ከአውሮፓ አጋሮቻቸው ጋር እየመከሩ መሆናቸውን ፕሬዚደንት ኦባማ ገልጸዋል። በሌላ በኩል ደግሞ የሩሲያ ፓርላማ ወይም ዱማ የህግ መምሪያ የዩክሬን ግዛት ሆና የቆየችውን የክሬሚያን ክልል የሩሲያ አካልነት በከፍተኛ ድምፅ አጽድቋል። የሩሲያው የተወካዮች ምክር ቤት በወሰደው በዛሬው አቋምና ውሳኔ ላይ የፌዴሬሽን ምክር ቤቱ ነገ አርብ እንደሚነጋገርና ውሳኔ እንደሚያሳልፍ ተገልጿል። ባለፈው እሁድ ክሬሚያ ውስጥ በተካሄደው ውሳኔ ህዝብ ሰው ለመገንጠልና ከሩሲያ ጋር ድምፅ ለመስጠት መወሰኑ ይታወቃል። የውሳኔ ህዝቡን አካሄድና አያያዝ ህገወጥና አግባብነትን ያልተከተለ ነው በሚል ዩናይትድ ስቴትስና የአውሮፓ ህብረት እንዲሁም ሌሎችም የዓለም አቀፉ ማህበረሰብ አባል የሆኑ አካላት እያወገዙት ይሰማሉ። ማዕከላዊ አፍሪካ ሪፐብሊክ ውስጥ የተስፋፋው ሃይማኖትና ጎራ የለየ ብጥብጥ አስፈሪ ወደሆነ ደረጃ እየደረሰና የሰውን ስጋ መብላትን ጨምሮ የጭካኔ አድራጎቶችን እያስከተለ መሆኑን አንድ የተባበሩት መንግስታት ድርጅት የሰብአዊ መብቶች መርሃ ግብር ኃላፊ አስታወቁ። የመርሃ ግብሩ ኃላፊ ሚስ ናቪ ፒሌ ይህንን መግለጫ ዛሬ ዋና ከተማይቱ ባንጊ ላይ የሰጡት ወደ ማዕከላዊ አፍሪካ ሪፐብሊክ ያደረጉትን የሶስት ቀናት የሥራ ጉብኝት ሲያጠናቅቁ ነው። ማዕከላዊ አፍሪካ ሪፐብሊክ ሰዎች የሚገደሉባት ብቻ ሳትሆን እንዲሰቃዩ የሚደረግባት፣ አካሎቻቸው የሚቆራረጡባት፣ የሚከታተፉባትና የሚቃጠሉባት አገር ሆናለች ብለዋል። ገዳዮቹ የሰለባዎቻቸውን ስጋ የበሉባቸውን ቢያንስ አራት አጋጣሚዎችን የተባበሩት መንግስታት ድርጅት መርማሪዎች መመዝገባቸውንም ሚስ ፒሌ አክለው አመልክተዋል። ወታደሮች ማሊ ውስጥ ባለፉት ጥቂት ሳምንታት ቢያንስ አርባ እስላማዊ አክራሪዎችን ወይም ጂሃዲስቶችን ገደሉ ስትል ፈረንሳይ አስታወቀች። የታጣቂዎቹ ቡድኖች አንዳንድ ከፍተኛ አዛዦችም በተካሄዱት ዘመቻዎች ከተገደሉት መካከል እንደሚገኙ የፈረንሳይ የመከላከያ ሚኒስትር ጃን ኢቭ ሎድራን ዛሬ ሀገራቸው ውስጥ ለሚሰራጨው ቢኤፍኤም ቲቪ አስታውቀዋል። ወታደሮቹ ባለፈው አርብ ሰሜናዊ ማሊ ውስጥ ኦማር ኡልድ ሐማሃ የሚባል የአማጽያኑ ከፍተኛ አዛዥ ገድለዋል ሲሉ የማሊ ባለስልጣናት ተናግረው ነበር። ኦማር ኡልድ ሐማሃ አልቃይዳ በእስላማዊ ማግረብ ከሚባለው ሰሜን አፍሪካ ውስጥ ከሚንቀሳቀሰው መረብና እዚያው ከሚገኘው አንድነት እና ጅሃድ በእስላማዊ ማግሬብ ከሚባል ሌላ ድርጅት ጋር ግንኙነት እንደነበረው ተዘግቧል። የማሊ ባለስልጣናት አክለውም ሐመሃ የተገደለው የፈረንሳይ ጦር በተራራማ አካባቢዎች ባደረሰው የአየር ድብደባ መሆኑን አመልክተዋል። ከአየር ላይ የጠፋው የማሌዥያ አየር መንገድ ንብረት የሆነው ቦይንግ ሰባት ሰባት ሰባት አይሮፕላን ስብርባሪዎች ሊሆኑ ይችላሉ የተባሉ አካላትን ሳታገኝ እንዳልቀረች አውስትራሊያ ተናገረች። የሀገሪቱ ጠቅላይ ሚኒስትር ቶኒ አበት ዛሬ ለፓርላማቸው ሲናገሩ በሳተላይት ከተገኙ ምስሎች ሁለት ስባሪ አካላት መታየታቸውን አመልክተዋል። ወደ ስፍራውም አንድ የቅኝት አይሮፕላንና ሶስት ሌሎች አይሮፕላኖች መላካቸውንም ጠቅላይ ሚኒስትሩ ገልጸዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ አልመለሳችሁ። ሰለሞን አባተን ለዜናው አመሰግናለሁ። ከምሽ 3 ሰዓት ላይ ሰፋ ካለው የሰዓቱ የዓለም ዜና ጋር ይመለሳል። አድማጮች፣ አሁን ለቀዳሚው ዘገባ ወደ አዲስ አበባ እንሻገራለን። የግዙፉ የአባይ ግድብ ግንባታ የስራ ጥራትና ደህንነት በተመለከተ ምንም አይነት ጉድለት እንደማይኖር የፕሮጀክቱ ዋና ስራ አስኪያጅ ገለጹ። ለታችኛው የተፋሰሱ ሀገሮችም የአባይ ውሃ ፍሰት መቼም ቢሆን እንደማይቋረጥ ነው ያረጋገጡት። ስራ አስኪያጁ አክለውም የግድቡ ስራ ከተጀመረ አንስተው እንደ ችግር የሚጠቀስ ነገር አላጋጠመኝም ይላሉ። ወደ ስፍራው ተጉዞ የተመለሰው ዘጋቢያችን መለስካቸው አመሃ ተከታዩን አጠናቅረዋል። ባለፈው ሳምንት መጨረሻ ማለትም እሁድ መጋቢት 7 ቀን 2006 ዓ.ም የታላቁ ህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ አቶ ስመኘው በቀለ በአብዛኛው የውጭ መገናኛ ብዙኃን ጋዜጠኞችን ባስተናገዱበት ወቅት እንደገለጹት ከሆነ በአሁኑ ጊዜ ኢትዮጵያ ከታዳሽ ምንጮች ወይንም የዓለምን የአየር ንብረት አደጋ ላይ ከማይጥሩ ምንጮች የኤሌክትሪክ ኃይል በማመንጨት ረገድ ከፍተኛ ተሞክሮ እያካበተች መሆኗን ገልጸዋል። በአንድ ዓመት ጊዜ ውስጥ ብቻ ግልገል ግቤ ሁለትን ተከዜንና በለስን የመሳሰሉ ከፍተኛ የምህንድስና ብቃት የሚጠይቁ ፕሮጀክቶች ማስመረቅና አገልግሎት ላይ ማዋል የቻለች አገር መሆኗን ለአስረጅነት ያቀረቧቸው ናሙናዎች ነበሩ። ታላቁን የህዳሴ ግድብም ለመስራትም እነዚህ ተመክሮዎች ከፍተኛ አስተዋጽኦ እንዳላቸውም ጠቁመዋል። በተለይም የዚህ ግድብ የሥራ ጥራት ያሰጋናል የሚሉ አካሎችን በመጥቀስ ስለ ግድቡ የሥራ ጥራትና ለወደፊት የግድቡ ደህንነትም አስጊ እንደሆነ በመግለጽ የቀረበላቸውን ጥያቄም አቶ ስመኘው ጉዳዩ የበለጠ የሚያሳስበው ኢትዮጵያውያን እንደሆነ ይጠቁማሉ። የግድቡን ደህንነት በተመለከተ ቀደም ብዬ እንደጠቆምኩት ይሄ በኢትዮጵያ ሕዝብና በመንግስት የሚገነባ ፕሮጀክት ነው። በታላቅ ጥረትና ድካም የተገኘ አንጡራ ገንዘባችንን የምናፈስበት ስራ በጥራት ጉዳይ ላይ ድርድር የለም። ደህንነቱን ለአደጋ ለሚያጋለጥ በሚችል ምንም አይነት ጉዳይ ላይም አንደራደርም። ዓለም አቀፋዊ ተቀባይነት ያገኙ ደረጃዎች፣ መመሪያዎችና ደንቦችን ነው የምንከተለው። እንዲህ ያሉ ትላልቅ የምህንድስና ስራዎች የሚከናወኑት ቋሚና ዓለም አቀፋዊ ተቀባይነት ባላቸው ሳይንሳዊ መርሆችና አሰራሮች መሆኑን የጠቀሱት አቶ ስመኘው የአካባቢውን ተራሮች ተፈጥሮና ከግድብ በታችና አካባቢ የሚገኘውን ተፈጥሯዊ የአፈርና የአለቶች መዋቅር የተፈተሹ እንደሆኑ ያብራራሉ። እንዲያውም ይህ ስራ የሚሰራው መቶ በመቶ በሆነ እርግጠኝነት ነው ይላሉ። እየሰራን ያለነው ያልታወቀ ነገር በሌለበት በፍጹም እርግጠኝነት ነው። በምንሰራው ስራ ውስጥ ምንም የሚያጠራጥር ነገር የለም። መቶ በመቶ እርግጠኞች ነን። የግድቡን መሰረት እንዲህ ያለውን ግድብ ለመገንባት አስተማማኝና ደረጃውም ተቀባይነት ያለው ነው። የህዳሴው ግድብ ስራ ከተጀመረ አንስቶ ትልቅ ውዝግብ ያስነሳው ጉዳይ በታችኛው ተፋሰስ ሀገሮች ያስከትላል የተባለው አሉታዊ ተጽዕኖ ነው። በተለይም ግብፅ የግድቡ ግንባታ በህልውናዋ ላይ ከፍተኛ አደጋ እንደደቀነ እየገለጸች እንደሆነ በየዕለቱ የሚሰማ ዜና ሆኗል። አቶ ስመኘው ይህን የግብፅ ፍርሃትም ሆነ የትኛውንም የታችኛው ተፋሰስ ሀገር ስጋት ፕሮጀክቱ ከመተግበሩ አስቀድሞ ከተመን የገባና የተጠና ነው፣ መፍትሄም ተበጅቶለታል ይላሉ። እንኳን ግድቡ ተገንብቶ ሳያልቅ ቀርቶ ግድቡ ተገንብቶ ካበቃ በኋላ አንድም ጠብታ ውሃ እንዳያልፍ ማድረግ በሚቻልበት ወቅትም ቢሆን ውሃው በአማካይ ለ93 ዓመታት ሲፈስ በነበረበት ሁኔታ እንደሚቀጥል ያስረግጣሉ። ዊ ዊል ኖት ሆልድ ዋተር፣ ውሃውን አናቅብም። የውሃው ፍሰት ለ93 ዓመታት ምን ይመስል እንደነበር የሚያሳይ መረጃ አለን። ይህን ማንም ያውቀዋል። እናም ይህን ግድብ ለመሙላት የምንከተለው ቀስ በቀስ መጠኑ እየጨመረ የሚሄድ ያሞላል አሰራር ነው። በኮንትራታችን በሚገባ የተገለጸው የሚሆነው ይህን አሰራር ነው የምንከተለው፣ በሌሎች ኤሌክትሪክ ኃይል ማመንጫ ግድቦቻችን እንዳደረግ ነው። እዚህ ላይ አናቅብም። ታላቁ የህዳሴ ግድብ የሚገኝበት ጉባ የተባለው ስፍራ ከባህር ጠለል በላይ ያለው አማካይ ከፍታ 500 ሜትር እንደሚሆን ተነግሮናል። ከአዲስ አበባ ከፍታ ቢያንስ 1500 ሜትር ዝቅ ብሎ የሚገኝ ቆላማ አካባቢ ነው። ሙቀቱ ለደገኞች የሚቻል አይመስልም። ደግነቱ ከአዲስ አበባ ከፍታ ወደ ጉባ ለመድረስ ከ90 ኪሎ ሜትር ያላነሰ መንገድ መጓዝ ስለነበረብን ቀስ በቀስ በጥቂቱ ተላምደነው ነበር ማለት ይቻላል። በዚህ ሰራተኛው 24 ሰዓት በፈረቃ ይሰራበታል በተባለው ስፍራ አንድም የቆመ ወይንም ለማናገር የምንችለው ሰው አይታይም። እኛም በወጣው መርሃግብር ብቻ የምንንቀሳቀስ ስለነበረ ከዚህ ውጭ መዛነፍ የሚቻልበት ጊዜም ሁኔታም አልነበረም። በስራው አካባቢ እንደ ባለሙያ ብቻ ሳይሆን እንደ ሰው ምን እንደሚሰማቸው ልጠይቅ የቻልኩትም ዋና ስራ አስኪያጁን ለብቻ ለማናገር ባገኘሁት አጭር አጋጣሚ ብቻ ነበረ። ምን ችግር አጋጥሞት ያውቀዋል አልኳቸው አቶ ስመኘውን አይደለም እኛ ህዝባችንም ራሱ የፕሮጀክት ሰራተኛ ፕሮጀክት ምን ማለት እንደሆነ የሚያውቅ ነው በመሆኑም በተከታታይ ይሄንን ልማት በማልማት እንደኛ ቀዳሚ ሀገር በየትኛውም አለም ላይ የለም ስለዚህ ስራውን እያወቅን ነው የምንከታተለው የምንሰራው በመሆኑም ይሄ ነው ብለን ሪፖርት ልናደርገው ወይም ልንጠቅሰው የሚችል የገጠመን መጥፎ ሁኔታ የለም። ወደፊትም ይገጥማልም ብለንም አናስብም። በታላቁ የህዳሴ ግድብ ስራ በአሁኑ ወቅት ብቻ ከ8500 የማያንሱ ሰራተኞች በስራ ተጠምደዋል። ወደ 500 የሚሆኑቱ ከ25 የተለያዩ ሀገሮች የመጡ ከፍተኛ ባለሙያዎች ሲሆኑ የቀሩት ኢትዮጵያውያን መሆናቸውን አቶ ስመኘው ይናገራሉ። ወደፊትም ይህ ቁጥር ከፍ እያለ እንደሚሄድ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ aba ba መለስካቸው አመሀን ለዘገባው አመሰግናለሁ። አድማጮች፣ አሁን ለተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ ነው የምንመለሰው። ኢትዮጵያ የዓለም አቀፉ የመሬት ውስጥ የተፈጥሮ ሀብት አስተዳደር ግልጽነትና ተጠያቂነት አዲስ አባል ሆነ ይችላል። በኦስሎ ኖርዌይ በትላንትናው ዕለት በተካሄደ የአባላት ምልመላ ኢትዮጵያ አባል ሆና መመረጧን የሰብአዊ መብት ተሟጋጅ ድርጅቱ ሁማን ራይትስ ዋች ተቃውሞታል። ሄኖክ ዘማ ጊዜር ከዚህ ከዋሽንግተን ዜናውን አጠናቅሯል። የተፈጥሮ ሀብት ወይም ማዕድን ኢንዱስትሪዎች ግልጽነት ተነሳሽነት ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሽቲቭ ኢአይቲአይ የቦርድ አባላት በዛሬ ዕለት በኦስሎ ኖርዌይ ተሰብስበው የኢትዮጵያን የአባልነት ጥያቄ ተቀብለውታል። ኢአይቲአይ በኢትዮጵያ የቀረበለትን የአባልነት ጥያቄ ውድቅ እንዲያደርግ የሰብአዊ መብት ድርጅቶችና በውጭ ሀገር የሚኖሩ የኢትዮጵያ የሲቪክና የፖለቲካ ቡድኖች ሲጠይቁ ነበር የሰነበቱት። ሆኖም ውትወታቸው አልተሳካም። በዓለም ዙሪያ የተፈጥሮ ሀብት ማለት ነዳጅ፣ የተፈጥሮ ጋዝ፣ ማዕድናትና የመሳሰሉት ጥሬ ሀብቶችን ከአወጣጣቸው ጀምሮ የገበያ ሥርዓቱን የገቢ ድልድሉንና አስተዳደሩን ግልጽነት የሚመረምረውና የአሰራር ደረጃ የሚያወጣው ኤአይቲአይ ኢትዮጵያ አባል መሆኗ ጥቅስ አፈናን ማበረታታት ነው ሲል በኒውዮርክ መሠረቱን ያደረገው የሰብአዊ መብት ተሟጋች ቡድን ሂውማን ራይትስ ዎች አስታውቋል። ሊሳ ሚሶል የሂውማን ራይትስ ዎች የዓለም አቀፍ የንግድና የሰብአዊ መብቶች ጥበቃ ባለሙያ ድርጅታቸው የኢትዮጵያን አባልነት የሚቃወመው ገለልተኛ የሆኑ የማህበረሰብ ተቋማትና የመገናኛ ብዙሃን ወከባ ይፈጸምባቸዋል ሲል እንደሆነ ያብራራሉ። ይህ ቡድን ወይም ድርጅት የአሰራር ግልጽነት እንዲኖር የተቋቋመ ነው። የሀብት አጠቃቀምን አመራር በማሻሻል መልካም አስተዳደር እንዲኖር የሚንቀሳቀስ ነው። ኢአይቲአይ አሰራራቸው ያስቀመጣቸው መስፈርቶች አሉ። ከነዳጅ የተፈጥሮ ጋዝና ማዕድን የሚገኙ ገቢዎችን እንዴት ግልጽነት ባለው አሰራር ዜጎችን የጠቀመ እንደሆነ ማሳየት ነው መርሆ። ለዚህ ሥራ ወሳኝ ባለድርሻዎች መሃል የማህበረሰብ ተቋማት ግንባር ቀደም ናቸው። በኢትዮጵያ ግን በእነዚህ ተቋማት ላይ በሚደርሰው ጫናና ውክቢያ ሳቢያ እነዚህን የመልካም አስተዳደር ገንቢ ባለድርሻዎች ማሳተፍ አይቻልም። ኢትዮጵያ ከአራት ዓመት በፊት ተመሳሳይ የአባልነት ጥያቄ አቅርባ ጥያቄዋ ውድቅ ተደርጎባት ነበር። የዚህ ድርጅት አባል መሆኗ የማዕድንና የተፈጥሮ ሀብት ማበልጸግ ሥራ ላይ የተሰማሩ ኩባንያዎች መዋለ ንዋይ እንዲያፈሱ አልፎም ሀገሪቱ ለማዕድን ዘርፏ ዓለም አቀፋዊ ብድርና እርዳታ እንድታገኝ በር የሚከፍት ይሆናል። የኢትዮጵያ አባልነት ጥያቄ በድርጅቱ ሊቀመንበር ክሌር ሾርት፣ ቀድሞ በቶኒ ብሌር አስተዳደር የብሪታንያ የውጭ እርዳታ ሚኒስትር የነበሩ፣ የሌበር ፓርቲ ውስጥ ተሰሚነት ያላቸው ፖለቲከኛ ድጋፍ ማግኘቱ ይታወቃል። ክሌር ሾርት ለኢትዮጵያ የሚሰጡትን ድጋፍ ሲያብራሩ የሰብአዊ መብት መከበር ወሳኝ መስፈርት ቢሆንም፣ ጥቅስ የሰብአዊ መብት የፖለቲካና የዜጎች መብት ብቻ አይደለም፣ እንዲያውም የማህበረሰብና የምጣኔ ሀብት መብቶች ማለትም በልቶ የማደር ጉዳይ የሰብአዊ መብት ነው በማለት የኢትዮጵያን ማመልከቻ ተቋሙ እንዲቀበል ሽንጣቸውን ገትረው ተሟግተዋል። ሂዩማን ራይትስ ዎች በዛሬ ዕለት ባወጣው መግለጫ ኢትዮጵያ የኤአይቲአይ አባል መሆኗ ሀገሪቱን በሚያስተዳድረው ፓርቲ የአሰራር ግልጽነትና መልካም አስተዳደር እንዲኖር የሚሰሩ ጋዜጠኞች ለታሰሩባትና ለሚዋከቡባት ሀገር የማህበረሰብ ድርጅቶች በአፋኝ ሕጎች ለተሽመደመዱባት ኢትዮጵያ አይዟቸው አይነት ፍርድ ነው ብሏል። ኤአይቲአይ ኢትዮጵያን መቀበሉ የዓለም አቀፍ የመልካም አስተዳደር አምድ ተደርጎ የሚወሰደውን የድርጅቱን መርሆ ክፉኛ ያደበዝዛል ሲል ሂዩመን ራይትስ ዋች ወቅሷል። ኤኖ ክል ዘገባው አመሰግናለሁ። አድማጮች አሁን ወደ ተከታዩ ምሽቱ ቅንብር ነው የምናልፈው። ሐኪሞን ይጠይቁ ሐኪሙን ይጠይቁ ለምሽቱ ሱስ በአንጎልና በባህሪ ላይ በሚያሳድረው ተጽዕኖና ህክምና ዙሪያ የተጀመረ ተከታታይ ዝግጅት የመጨረሻ ክፍል ከነበር ነው ይዘው የቀረበው ሙያዊ ትንታኔውን የሚሰጡን በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት የአእምሮ ህክምና ፕሮፌሰርና ተመራማሪ እንዲሁም በአማኑኤል የአእምሮ ህክምና ሆስፒታል አማካሪ ሐኪም ዶክተር አጣላይ አለም ናቸው። በሱስ መተመድ በህክምናው ሳይንስ በእርግጥ በህምምነት ይፈረጅ ይሆን? ከሆነ ሱስ በህክምና ይረዳል ይታከማል? ለመሆኑ ሱስ አስያዥ ነገሮች አዋንታዊ ሊሰኝ የሚችል ጣስ ይኖራቸው ይሆን የአድማጮችን ጥያቄዎች መነሻ ያደረገው የምሽቱ ዝግጅታችን የሚዳሳቸው ጭብጦች ናቸው። ዶክተር አጣ ላይ በርከት ያሉ ጭብጦችን ያስያዙን፣ በተለይ ሱሰኝነት በጠባይ ላይ እና በሌሎች የሰውነት አካላት ላይ ጭምር ሊያመጣ ወይም ሊያስከትል የሚችለውን ጉዳት፣ በአሉታዊ የሚታዩ ባህርያት ቀደም ብለው እንደገለጹት ሱስ በሚያመጡ በየትኞቹም ላይ የሚታዩትን ያህል ጫት ለትምህርት ወይም የተለየ መረጃ የመሰብሰብ አቅምን ያሳድጋል የሚለው ግምት በጥናት አለመደገፉን ጥናቶች ያን አለማመላከታቸውን ገልጸውልናል። ዘና በማድረግ ስሜቱ ሰዎች ላይ በሚፈጥረው ጊዜያዊም ቢሆን በጥቅም በአዎንታዊነት የሚወሰድ ነገር አለ። አው ሱማ እንግዲህ መቼም ሁሉም እኮ እነዚህ ሱስ አምጪ የሚባሉ ነገሮች ጊዜያዊም ቢሆን በአንጎላችን ውስጥ ያሉ ንጥረ ነገሮች ደስታን የሚፈጥሩ ስሜትን መልካም የሚያደርጉ የሚያዝናኑ ንጥረ ነገሮች በርከት ሲሉ የሚሰማውን ስሜት ለማምጣት ነው። የእነሱን ስራ ለመደገፍ እና ለመጨመር ተብሎ ነው የሚወሰደው። ይህንን የሚወስደው ሰው አንጎል ውስጥ የሚሰራውን ስራ በትክክል ባይረዳውም ይህን ስሜት ያመጣል። ስለዚህ ደስ ያሰኛል። ጊዜያዊ ቢሆንም ስሜቱ ጥሩ ነው፣ ጥሩ ስሜት ውስጥ ይገባሉ። አሁን በተለይ ጫትን በተመለከተ እንደዚህ መጥፎ ገጽታውን መናገር የለብንም። ይልቁንም በህብረተሰቡ ዘንድ ጥሩ ማህበራዊ ግንኙነትን የሚፈጥር መተሳሰብን የሚፈጥር ጓደኝነትን የሚያጠነክር እና ጥሩ የማህበራዊ ግንኙነት ውጤት ያለው ልማድ ስለሆነ እሱን በፍጹም ሊወገዝ አይገባውም፣ እንደ ክፉ ነገር ተደርጎም ሊወሰድ አይገባም ብለው በዚህ የሚከራከሩ ባለሙያዎች አሉ። እና ይሄ ጥቅም አለው፣ ምንም ጥያቄ የለውም ማለት። አዎ እሱ ላይ ምንም ጥያቄ የለውም። ግን ማህበራዊ ግንኙነትም፣ መተባበርም፣ መፋቀርም ከውጭ በሚደረግ የሚገባ የኬሚካል ተጽዕኖ መምጣታቸው መምጣታቸው ትንሽ አጠያያቂ ያደርገዋል እንጂ በእነዚህ ነገሮች ጥቅም አለው ይባላል። አሁን ያሉትም ራሱ ይሄ በአወንታዊነት የሚወሰደው በኬሚካል ወይም ከውጭ በተወሰደው ነገር የሚገኝ ማህበራዊ ደስታ እንኳን ከሚወሰደው መጠን ውሱንነት ወይም ቁጥብነት ጋር ይዛመዳል። አይደለም? ትክክል ነው። አዎ፣ አዎ፣ ትክክል ነው። እንደዛ ነው። ሁሉም አልኮሆልም ቢሆን ሌላውም ነገር ቢሆን ከሚወሰደው መጠን ጋራ አብረው የሚሄድ ነገር ነው። ግን ችግሩ ምንድን ነው? ሁሉም መቶ በመቶ መጠኑን ላለማለፍ አቅም ያለው ሰው አይደለም። ራሱን ለመግዛት ያለው አቅም የእያንዳንዱ ሰው በጣም የተለያየ፣ ስለዚህ ከዛ የተነሳ ወደ ማለፍ ይመጣል። አንዳንዱ ሰው ያለውን በማህበራዊ ኑሮ ውስጥ በተለያዩ ምክንያቶች የገጠመውን ችግር ተቋቁሞ ያለምንም ሌላ ድጋፍ የማለፍ አቅሙ ዝቅ በሚልበት ጊዜ እሱን ለመርሳት እሱን ለመቋቋም እሱን አሸንፎ ወደ ነበረበት ሁኔታ ለመመለስ ሲል C'est ያደርግልኛል ብሎ ነው። አንዳንዱ ሰው እንደዚ አይነት ነገር ውስጥ የሚገባው ግን ከአንዱ ነገር አመልጣለሁ ሲል ሌላኛው ወጥመድ ውስጥ ደግሞ የሚገባበት ሁኔታ ነው ያለው። የሚያሳዝነው ነገር እሱ ነው። ስለዚህ ጉዳት ያለው ነገር ሁሉ የትኛው ያመዝናል ነው እንጂ በመጠኑ በማህበራዊ ግንኙነት፣ ቅድም ባልኳቸው ነገሮች አዎንታዊ የሆኑ ስሜቶች አሉ። በግራም በቀኝ የሚታዩትን ተመልክተዋል። ዶክተር አታ ላይ አንዳንድ ጥናት በሚያደርጉ ሰዎችም ይሁን በተጠቃሚዎቹ ዘንድ በተጨባጭ የአእምሮ በጤና ላይ ጉዳት ማስከተሉ ለምሳሌ ጫትን ብንወስድ ሱስ አምጪነቱ የሚያስከትለውን ጉዳት አሳንሶ የማየቱ ዝንባሌ አጠያያቂ እስኪመስል የሚሄድበትም አለ። በቀጥታ ይህን ጥያቄ ብናነሳ አንድ ሰው በአንድ ወይም በሌላ ነገር ለሱስ መጋለጡ ወይም በሱስ መጠመዱ በህመምነት ይፈረጃል ወይ? ከሆነ መቼ ነው እንደ ህመም የምናየው? ጥሩ ጥሩ ጥያቄ ነው። ሱስ እንደ ህመም ይፈረጃል። በማንኛውም የአእምሮ ሕክምና መጽሐፍት ውስጥ ሱስ አምጪ ነገሮች እንደ ህመም ተቆጥረው በደንብ ዝርዝር ገለጻ ይሰጥባቸዋል። መቼ ነው ህመም ነው የምንለው? ምን ደረጃ ላይ ሲደርስ ነው የሚለው በጣም ጥሩ ጥያቄ ነው። አንዱ ቅድም በዘረዘርኳቸው መሰረት ከማንኛውም ነገር በላይ የህይወታቸው ዋነኛ ነገር የሚሆንበት ደረጃ ላይ ሲደርስ የማህበራዊ ጉዳይንም የራስ እንክብካቤንም ስራንም ሌላውንም ሌላውንም ነገር ሁሉ ያሸነፈና ከዛ የበለጠ ነገር ሆኖ ሲታይ ህመም ነው ብለን እንወስደዋለን። ለምሳሌ ሰው ከዚህው ከሱሱ የተነሳ ያለው ማህበራዊ ግንኙነቱ ከሰው የሚያገለው ከሆነ ወይንም ደግሞ በሰው ጉዳይ ደግሞ ያለ አግባብ እንዲገባ የሚገፋፋው ከሆነ ከሰው ጋር እንዲጣላ፣ እንዲጋጭ ምክንያት የሚሆነው ከሆነ ይሄ የማህበራዊ ግንኙነቱን ያበላሸበት ከሆነ አንዱ መስፈርት ነው። ሌላኛው መስፈርት በሙያው በምርታማነቱ ላይ ተጽዕኖ ያሳደረበት እንደሆነ ለምሳሌ ስራ ሁልጊዜ አርፍዶ እንዲገባ የሚያደርገው ከሆነ ከአለቃው ብዙ ጊዜ ወቀሳ የሚደርስበት፣ ማስጠንቀቂያ የተጻፈበት፣ ደሞዝ የተቆረጠበት በብዙ አይነት ችግር ስራውን የሚያከናወን ከሆነ ከስራ ባልደረቦቹ ጋር ደግሞ በትክክል የተሰጠውን ኃላፊነት መወጣት የማያስችለው ከሆነ ድሮ በአንድ ሰዓት በሁለት ሰዓት በሶስት ሰዓት ሊፈጽመው ይችል የነበረውን ስራ በአንድም ቀን ማከናወን የማይችልበት ሁኔታ ላይ ከደረሰ አቅሙ ከደከመ ይሄ ሌላኛው የምርታማነቱን ሁኔታ ሲጎዳው፣ ይሄ አንዱ ሌላው መስፈርት ነው። ሌላው ደግሞ ለራስ በሚደረገው ጥንቃቄ ነው። ሰውየው ለራሱ ቅድሚያ መስጠት ያለበትን ነገር ቅድሚያ ሰጥቶ ራሱን መንከባከብ ሲችል፣ አለባበሱን፣ ንጽህናውን፣ አበላሉን፣ መኝታውን፣ እንቅልፉን ሁኔታ አካባቢውን ንጽህና የራሱን ንጽህና በአግባብ ሳይጠብቅና የሚጠበቅበትን አይነት እንክብካቤ ለራሱ መስጠት ሲያቅተው እና በህብረተሰቡ ዘንድ ደግሞ ተቀባይነት የሌላቸው ለየት ያሉ ከማህበረሰቡ በተለየ መንገድ የሚታዩ ባህሪዎች ካሉት እዚህ ደረጃ ከደረሰ አንድ ሰው ህመም ነው። በማንኛውም ምክንያት ወደዚህ ደረጃ ከደረሰ ህመም ነው ብለን ነው የምንወስደው። ስለዚህ ሱስ አምጪ ነገሮችም ሰዎችን ወደዚህ ደረጃ ያደርሳሉ። ያን ጊዜ ህመም ነው እንላለን። ገንዘቡን ከምንም ነገር በላይ ለዛ ቅድሚያ የሚሰጥ ከሆነ፣ ስራውን በአግባብ ካላከናወነ፣ ማህበራዊ ግንኙነቱ ከተበላሸ፣ ለራሱ የሚያደርገው እንክብካቤ ከጎደለው ያ ህመም ነው። በእርግጥ ነው ዶክተር አታላይ የመጨረሻው ጥያቄ እናንሳ። እንግዲህ ህመምነቱን ካረጋገጥን አንድ ሰው ለሱስ ተገዥነቱ በህይወቱ ቀዳሚ ነገር እስከሚያደርገው ያ ሱስ አምጪ ነገር ከሁሉ ነገር የሚበልጥበት እስከ ማድረግ ሲሄድ ና የግል ህይወቱም ሆነ ማህበራዊ ህይወቱ አደጋ ላይ የሚወድቅበት ደረጃ ሲደርስ ህመምነቱ ይረጋገጣል። ሌሎች የጤና ችግሮችንም ቀደም ብለው ዘርዝረዋል። ህመም ከሆነ አንድ ሰው ከዚህ ህመሙ በህክምና ሊረዳ ይችላሉ በተለይ በአእምሮ ህክምና ከሱሱ ጋር ጋር ተያይዘው የሚመጡትን ሌሎች የጤና ችግሮች ሳናነሳ፣ በሌላ አነጋገር ሱስ ይታከማል ወይ? አማራጮች አሉ ወይ? ካሉ ምንድን ናቸው? እድሉ አለ፣ ህክምናው አለ። አንዱ ትልቁ ሱስን የማከም ተግዳሮቱ ባለቤቱ፣ በሱሱ የተያዘው ሰው ቁርጠኝነትና ፍላጎት ማጣቱ ነው። አንዱ ትልቁ ችግር። በሱስ የተጠመደ ሰው በመድኃኒት ይታከማል በሌሎችም የባህሪ ለውጥን በሚያመጡ የተለያዩ የህክምና ዘዴዎች ይታከማል። ነገር ግን ትልቁ ተግዳሮት በዚህ ጉዳይ ላይ ያለው የሰውየው ቁርጠኝነትና ወሳኝነት እጅግ አስፈላጊ ነው። ሱሱን በአንድ ጊዜ የሚያደርግ ወይም ደግሞ እዛ ደረጃ እንዳይደርስ የሚያደርግ ወይም ከዛ የሚያሸሸው አይነት መድኃኒት እስካሁን ድረስ በውል አልተገኘም። በእርግጥ አልኮልን በተመለከተ አንዳንድ የሚሰጥ መድኃኒት አለ። እሱን መድኃኒት ተወሰደ በኋላ አልኮሆሉን በሚጎነጭበት ጊዜ የሚመጣበት አንዳንድ የሚያስፈራሩ አካላዊ ስሜቶች አሉ። ከዛ የተነሳ ደንግጦ እንዲተው ለማድረግ ሙከራዎች ይደረጋሉ። ከዛ ውጪ ሰውየው በጣም በጣም ተቸግሬያለሁ፣ ተሸንፌያለሁ፣ ከዚህ ነገር መውጣት እፈልጋለሁ፣ እርዳታ ያስፈልገኛል ብሎ ወደ ህክምና በቁርጠኝነት ከመጣ እርዳታዎች አሉ። መድኃኒቶች አሉ። በተለይ በተለይ ወዲያውኑ ሱሰኛ የሆነ ሰው አሁን ለምሳሌ በአልኮል ሱሰኛ የሆነ ሰው በትክክል ሱሰኝነቱ ከተረጋገጠ ተው ብሎ ዝም ብሎ ያለምንም ድጋፍ እንዲተው ማድረግ ራሱ አደጋ ያመጣበታል እና ስለዚህ ያንን አደጋ ለማስቀረት ሆስፒታል ተኝቶ የሚሰጥ መድኃኒትና እገዛ አለ። ይሄ የመጀመሪያ አልኮሉን ወይም ደግሞ እጹን ሳያገኝ ሲቀር ሰውነቱ የሚያሳየውን የባህሪ ለውጥ እና ችግር እና አደጋ ለማስቀረት የሚደረግ ሕክምና ነው። ከዛም በኋላ ከአጭር ጊዜ ከሱሱ ሲቋረጥ ከሚመጣበት የአካላዊ ባህሪ ለውጦች በኋላ ሰውየውን አረጋግቶ ከዚህ ሁኔታ ሊወጣ የሚችልበት የተለያዩ አይነት የባህሪ ለውጥ የሚያመጣባቸው መንገዶች አሉ። መድኃኒቶችም አብረው የሚሰጡ ይኖራሉ። ስለዚህ በአጠቃላይ ምንድን ነው፣ ሱስ መታከም የሚችል ችግር ነው። ነገር ግን ለመታከም ቅድም ያልኩትን አይነት ቁርጠኝነት ከታካሚው እንዲገኝ ይጠበቃል። ሰፊ ዝርዝሮችን የተመለከት ነው። ዶክተር አታላይ አለም በአዲስ አበባ ዩኒቨርሲቲ ህክምና ትምህርት ቤት የአእምሮ ህክምና ፕሮፌሰርና ተመራማሪ እንዲሁም በአዲስ አበባው የአማኑኤል የአእምሮ ህክምና ሆስፒታል አማካሪ ሐኪም ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ አመሰግናለሁ። ለምሽቱ ቀዳሚ ስርጭታችን አድማጮች፣ የያዝነውን በዚሁ መቋጨታችን ነው። ከምሽት ሶስት ሰዓት ላይ በምድበኛው ቅንብር መልሰን ልንገናኝ በቀጠሮ ከመሰናበታችን በፊት ባሉን ጥቂት ደቂቃዎች ታዲያ ዜማን ጋብዛችሁ ድምፃዊቱ ፍቅር አዲስ ነቃ ጥበብናት ተመለስ የምትለን በዜማዋ እኛ ግን ለሰዓቱ ወይም ሰዓቱ እንደደረሰ እየገለጽን ነው። ሰዓቱ ደረሰ እያልን ነው። ለሁሉም ግን ፍቅር አዲስ ተመለስ ተመለስ እያለች ነው። ፍቅር አዲስ ፍቅር አዲስ አብራን ትቆያለች እስከ ምሽቱ አንድ ሰዓት ተኩል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ ስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራቸው ልዩ ዝግጅታችን ግን በዛሬው ዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦቼ ስም ለምሽት ሶስት ሰዓት በአጭር ሞገድ በ25 እና 31 ሜትር ባንዶች በሚተላለፈው መደበኛ ስርጭትና እንዲሁም በናይል ሰዓት መልሰን እስክንገናኝ በቀጠሮው የምሰናበተው አስተናጋጃቸው አሏ አከበደ ፕሮግራሙን ከምራለን ኃይሉ ታምራትና ከስርጭት መሀንዲሱ ኦድሬ ስርቅስ ጋር በመሆን ነው። መልካም ምሽት። ፍቅር አዲስ ትቀጥላለች።